የአሜሪካ ድምጽ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ነሐሴ 13 2014 ዓ ም ምሽት ዝግጅታችን ጀመረ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ወሎ አካባቢ በጃራና ጃሬ ካምፖች ውስጥ ስላለው የትግራይ ተፈናቃዮች የሰብአዊ መብት አያያዝ ዙሪያ ምርመራ እያደረገ እንደሆነ ገለጸ። ጥሩ አበረታች የሚባሉ ተወስደዋል። አብዛኛው እልባት እያገኘ ነው። ክትትሉ ግን አሁንም እየቀጠለ ነው። የቆመ ነገር አይደለም። የተወሰነ የሚቀሩ ነገሮች አሉ። እሱንም እየተከታተሉ ነው። የሰማችኋቸው በአፋር ክልል የሰብአዊ መብቶች ክትትልና ምርመራ ዳይሬክተር የሆኑትን ወይዘሮ ሰላማዊት ግርማይ ነው። ሙሉ ዘገባው በአብይ ርዕሳችን ይቀርባል። በአፋር ክልል ጎርፍ በሰው ሕይወትና በንብረት ላይ ጉዳት ማድረሱን እንዲሁም በሶማሌና ና በአፋር ክልል ወሰን ላይ የተነሳውን ግጭትም እንመለከታለን። ሰላም ጤና ይስጥልኝ እንደምናመሻቸው የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ምሽቱን በማስተናገድ አብራቸው የማመሸው ስም መኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ እንዲሁም የዌብ እና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እንድትከታተሉ እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው የሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች፣ የሰዓቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ከአጠቃላዩ የትግራይ ክልል ሕዝብ ግማሽ የሚሆነው በቂ ምግብ እንደማያገኝ የዓለም የምግብ ፕሮግራም አስታወቀ። ሮይተርስ የድርጅቱን መግለጫ ጠቅሶ ዛሬ ባወጣው ዜና፣ እጥረቱ የተባባሰው ሁለት ዓመት ለሚጠጋ ጊዜ በተካሄደው ጦርነትና ግጭት ምክንያት የእርዳታ ተቋማት ክልሉ ውስጥ የሚገኙ ገጠራማ አካባቢዎችን በነዳጅ እጥረት ምክንያት መድረስ ባለመቻላቸው እንደሆነ ገልጿል። የኢትዮጵያ መንግስት በመጋቢት ወር ለሰብአዊነት የሚደረግ ተኩስ አቁም በተናጠል ማወጁን ተከትሎ እርዳታ የማድረሱ ሂደት ቢቀጥልም የተመጣጠነ ምግብ እጥረት በከፍተኛ ሁኔታ መጨመሩንና እየከፋም እንደሚሄድ የተባበሩት መንግስታት ድርጅት ግምገማ አመልክቷል። ረሃቡ ስር ሰዷል። በምግብ እጥረት የሚጎዱ ሰዎች ቁጥርም በከፍተኛ ሁኔታ ጨምሯል፣ ያለው የድርጅቱ ሪፖርት የዚህ ዓመት ምርት በጥቅምት ወር መሰብሰብ እስኪችል ድረስ ረሃቡ እየጨመረ የሚሄድ መሆኑንና የከፋው ሁኔታ ገና ወደፊት እንደሚታይ ጨምሮ ገልጿል። በትግራይ ክልል ከሚያጠቡ እናቶች ከግማሽ በላይ የሚሆኑት የሚሆኑትና አንድ ሶስተኛ የሚሆኑት ከአምስት ዓመት በታች ያሉ ህጻናት በምግብ ጉድለት መጠቃታቸውንና እናቶችንም ለህልፈት እየዳረገ መሆኑን ሪፖርቱ ጨምሮ አስታውቋል። በመላው ትግራይና ጦርነቱ በጎዳቸው አጎራባች የአማራና የአፋር ክልሎች 13 ሚሊዮን ህዝብ የምግብ እርዳታ እንደሚያስፈልገው የተገለጸ ሲሆን ይህ ቁጥር የዓለም የምግብ ፕሮግራም በጥር ወር ካወጣው ሪፖርት በ44 ከመቶ ጭማሪ ያሳያል። ሮይተርስ በቂ ነዳጅ በማድረስ ጉዳይ ከኢትዮጵያ መንግስት ቃል አቀባይ ከዶክተር ለገሰ ቱሉ ምላሽ ለማግኘት ሞክረው እንዳልተሳካለት ጠቅሷል። በጠቅላይ ሚኒስትር አብይ አህመድ መንግስትና ትግራይ ክልልን በተቆጣጠረው ህወሓት መካከል ይደረጋል ተብሎ ተስፋ የተጣለበት የሰላም ንግግር ሁለቱ ወገኖች መወነጃጀላቸውን በመቀጠላቸው እየደበዘዘ መሄዱንም አመልክቷል። የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 343 አይሮፕላን ነሐሴ 9 ቀን ከካርቱም ወደ አዲስ አበባ እየበረረ ሳለ ከአየር ትራፊክ ቁጥጥር ጋር ያለው ግንኙነት ለጊዜው ተቋርጦ እንደነበረ አየር መንገዱ አስታውቋል። ግንኙነቱ ከተመለሰ በኋላ ግን አውሮፕላኑ በሰላም ማረፉን የገለጸው የኢትዮጵያ አየር መንገድ ተጨማሪ ምርመራ እስከሚደረግ ጉዳዩ የሚመለከታቸው የበረራ ሰራተኞች ከስራ መታገዳቸውን አስታውቋል። በንግድ አቪዬሽን የአየር ትራንስፖርት ዘርፍ የሚስተዋሉ አደጋዎችንና ሌሎች ክስተቶችን የሚዘግበው አቪዬሽን ሄራልድ የተባለ የእንግሊዝኛ ድረገጽ በበኩሉ ምንጭ ሳይጠቅስ ግንኙነቱ የተቋረጠው አብራሪዎቹ በወቅቱ እንቅልፍ ጥሏቸው ስለነበረ ነው ሲል ዘግቧል። የአሜሪካ ድምፅ በጉዳዩ ላይ ከኢትዮጵያ አየር መንገድ ተጨማሪ ማብራሪያ ለማግኘት ጥረት በማድረግ ላይ ነው። ኬኔዲ አባተ ዝርዝሩን ይዘዋል። ከካርቱም ወደ አዲስ አበባ ሲበር የነበረ በበረራ ቁጥር ኢቲ 343 የተመዘገበ የኢትዮጵያ አየር መንገድ አውሮፕላን ሰኞ ነሐሴ 9 2014 ዓ ም አዲስ አበባ ከሚገኘው የአየር ትራፊክ መቆጣጠሪያ ጋር ያለው ግንኙነት ለአጭር ጊዜ ተቋርጦ እንደነበር የሚጠቁም ሪፖርት እንደደረሰው የኢትዮጵያ አየር መንገድ በፌስቡክ ገጹ አመልክቷል። አየር መንገዱ በመልእክቱ ላይ ግንኙነቱ የተቋረጠበትን ምክንያትና የጊዜ ርዝመት ባይገልጽም አይሮፕላኑ ግን በሰላም ማረፉን አመልክቷል። ይሁን እንጂ በንግድ የአየር ማጓጓዣ ዘርፍ የሚስተዋሉ አደጋዎችንና ሌሎች ክስተቶችን የሚዘግበው አቪዬሽን ሄራልድ የሚባል ዌብሳይት አብራሪዎቹ በወቅቱ እንቅልፍ ጥሏቸው እንደነበረ ገልጿል። አቪዬሽን ሄራልድ ትናንት ሐሙስ ነሐሴ 12 በዌብ ገጹ ላይ ባወጣው ዘገባ የኢትዮጵያ አየር መንገድ ቦይንግ 737-800 በኢቲ ኤኦቢ የተመዘገበ የበረራ ቁጥር ኢቲ343 ከካርቱም ሱዳን፣ ወደ አዲስ አበባ ኢትዮጵያ በኤፍኤል 370 በበረራ ላይ እያለ አብራሪዎቹ እንቅልፍ ወስዷቸው ነበር ብሏል። የአየር ትራፊክ ቁጥጥር ክፍሉ ከአብራሪዎቹ ጋር ለመገናኘት በተደጋጋሚ ያደረገው ሙከራ እንዳልተሳካለት ያስነበበው አቪዬሽን ሄራልድ ዘጌት ብሎም የአውቶፓይለቱ ወይም አይሮፕላኑን በራሱ እንዲበር የሚያደርገው ቴክኖሎጂ ግንኙነት መቋረጡን ጠቅሷል። ያ ግንኙነት ሲቋረጥ መሳሪያው የሚያወጣው ድምጽ አብራሪዎቹን እንደቀሰቀሳቸውና አይሮፕላኑን ያለ ክፉ አጋጣሚ እንዳሳረፉትም አብራርቷል። ይሁን እንጂ አቪዬሽን ሄራልድ ይህን መረጃ ከየት እንዳገኘ በዘገባው አልጠቀሰም። የኢትዮጵያ አየር መንገድ ግን በጉዳዩ ላይ ተጨማሪ ምርመራ እንደሚያደርግና ምርመራው እስከሚጠናቀቅም የበረራ ሰራተኞቹ ታግደው እንደሚቆዩ ከመጠቆም በስተቀር ግንኙነቱ ስለተቋረጠበት ምክንያት በራሱ በኩል ያለውን መረጃ እስካሁን አላሳወቀም። ደህንነትን ማስጠበቅ የሁልጊዜም የመጀመሪያ ተግባሬ ነው ያለው የኢትዮጵያ አየር መንገድ በምርመራው ውጤት መሰረት የእርምት እርምጃ እንደሚወስድም አስታውቋል። የአሜሪካ ድምፅ ከኢትዮጵያ አየር መንገድ ተጨማሪ ማብራሪያ ለማግኘት እየጣረ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ተሰናባቹ የኬንያ ፕሬዚደንት ስልጣን በሰላማዊ መንገድ እንዲሸጋገር ጥረት በማድረግ እንዲሳተፉ ሀገሪቱን የጎበኙት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል አበረታቱ። ዲሞክራቱ ሴኔተር ክሪስ ኩንስ ትናንት ከተሰናባችው ፕሬዚደንት ኡሁሩ ኬንያታ ጋር ከተወያዩ በኋላ ለአሶሲየትድ ፕሬስ በሰጡት ቃል ፕሬዚደንቱ ስለ ራሳቸው እሳቸው ይናገሩ፣ በእኔ በኩል ግን አዎ ያንን እንደሚያደርጉ ተስፋ እንዳለኝ ገልጫለሁ ብለዋል። ኬንያታ ከተሰናበቱ በኋላ ሊያከናውኑ ስለሚችሉት ገንቢ የሰላም መስራችነት ሚና ተወያይተናል ብለዋል ሴኔተሩ። ኬንያታ ምርጫው ከተካሄደበት ቀን ወዲህ በይፋ ከመናገር የተቆጠቡ ሲሆን የድህረ ምርጫው ሁኔታ በህዝቡ ላይ ያሳድረውን ስጋት አባብሶታል። የምርጫውን ውጤት ያልተቀበሉት ራይላ ኦዲንጋ ጉዳያቸውን ወደ ፍርድ ቤት ሳይወስዱት እንደማይቀሩም ተጠቁሟል። ሴኔተር ኩንስ ከራይላ ኦዲንጋ እና ከተመራጩ ፕሬዚደንት ዊሊያም ሩቶም ጋር ተወያይተዋል። ከሦስቱም ጋር ባደረጓቸው ውይይቶች ለመረጋጋትና ለህገ መንግስታዊ ሂደት ባላቸው ቁርጠኝነት ተበረታትቻለሁ ያሉት ሴኔተር ኩንስ ውይይቶቻቸው በህግ የበላይነት እንዲሁም በነጻና ፍትሐዊ ምርጫ ደግሞም በሰላማዊ የስልጣን ሽግግር ላይ ያተኮሩ እንደነበሩ ገልጸዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የፍትህ ሚኒስቴር የፍሎሪዳው የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መኖሪያ ቤት እንዲፈተሽ ምክንያት የሆነውን ሰነድ በሚስጥር መያዝ ያለበትን አስቀርቶ እንዲያቀርብለት ፍርድ ቤት አዘዘ። የፍሎሪዳው ፌዴራል ፍርድ ቤት ዳኛ ብሩስ ራይንሃርት የፍትህ ሚኒስቴር የሚያቀርበውን ሰነድ ይፋ ማድረግ አለማድረግ ላይ በሚቀጥለው ሳምንት ሐሙስ ውሳኔያቸውን እንደሚሰጡ አስታውቀዋል። የፍትህ ሚኒስቴር ከፍተሻ ማዘዣው ሰነዱ ውስጥ የትኛውን ክፍል ይፋ መደረግ እንደሌለበት በአንድ ሳምንት ጊዜ ውስጥ ያሳውቅ ሲሉም ዳኛው አዘዋል። ሚኒስቴሩ ሰነዱ የፌዴራል ምርመራ ቢሮ ፍተሻውን እንዲያካሂድ ምክንያት የሆኑትን ማስረጃዎች በዝርዝር የያዘ በመሆኑ ሰነዱ ለህዝብ ይፋ መደረጉን እንደሚቃወም አስታውቋል። ትራምፕ በሚስጥር መያዝ ያለባቸውን የመንግስት መዝገቦች ሳያስረክቡ ቀርተው ወይም በአግባቡ ሳይይዙ ቀርተው እንደሆነ የተያዘውን ምርመራ ሊያበላሽብን ይችላልም ሲል አሳውቋል። ዳኛው በበኩላቸው ሰነዱ ፈጽሞ መለቀቅ የለበትም የሚል ውሳኔ ለመስጠት ዝግጁ አይደለሁም፣ የተወሰነው ክፍል ይፋ መሆን ይችላል ብለዋል። ዳኛው የፍትህ ሚኒስቴሩ በጠየቀው መሰረት እስካሁን የፍተሻ ማዘዣውን ራሱንና ሌሎች ሁለት ሰነዶችን ይፋ አድርገዋል። የፌዴራል ፍርድ ቤቱ ዳኛ ትናንት በጉዳዩ ላይ ችሎት የተቀመጡት ትላልቆቹ የአሜሪካ የዜና ማሰራጫዎች የፍተሻውን ምክንያት የሚያሳየው ሰነድና ሌሎችም ሰነዶች ይፋ እንዲደረጉ መጠየቃቸውን ተከትሎ መሆኑ ተመልክቷል። የሲኤንኤን፣ የኒውዮርክ ታይምስ እና የዋሽንግተን ፖስት ጠበቆች ትናንት ከዳኛ ሬንሃርት ጋር መገናኘታቸውንና ሰነዶቹ እንዲለቀቁ መሟገታቸው ታውቋል። የፌዴራል ምርመራ ቢሮ ባለፈው ሳምንት ሰኞ ባካሄደው ፍተሻ የቀድሞ ፕሬዚደንት ዋይት ሀውስን ሲለቁ የወሰዱትን የመንግስት ሚስጥር የያዙ ሰነዶች የያዙ 11 ካርቶኖች ይዞ ወጥቷል። በመጨረሻም ዩናይትድ ስቴትስ የዝንጀሮ ፈንጣጣ መከላከያ ክትባት አቅርቦቷን እንደምታሳድግ አስታውቃለች። ትናንት ዋይት ሀውስ በሰጠው መግለጫ ከሚቀጥለው ሳምንት ሰኞ ጀምሮ 1.8 ሚሊዮን ተጨማሪ ክትባቶች እናቀርባለን ብሏል። ተጨማሪ የክትባት አቅርቦት ለማቅረብ የታቀደው በሀገሪቱ እየተዛመተ ያለውን የዝንጀሮ ፈንጣጣ ቫይረስ ለመቆጣጠር መሆኑን የዋይት ሀውስ የጸረ ዝንጀሮ ፈንጣጣ ምላሽ አስተባባሪ ባብ ፌንተን አስታውቀዋል። ተጨማሪው ክትባት ከሰኞ ጀምሮ መከፋፈል ይጀምራል ነው ያሉት። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ዜናዎቹን ያሰማችን ቆንጂት ታዬ ነበረች። እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ነሐሴ 13 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። በድጋሚ ለማስታወስ ዝግጅታችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይ ርዕስ ዘገባ ንለፍ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ወሎ አካባቢ በጃራና ጃሬ ካምፖች ውስጥ ባለው የትግራይ ተፈናቃዮች የሰብአዊ መብት አያያዝ ዙሪያ ምርመራ እያደረገ እንደሆነ ገለጸ። ኮሚሽኑ ባወጣው መግለጫ የአፋር ክልል በሰመራና በአጋቲና ካምፖች ላለፉት ስምንት ወራት ተይዘው የቆዩት የትግራይ ተወላጆች ወደ ቀያቸው መመለስ መጀመሩን አድንቆ በሰዎቹ አያያዝ ላይ የሚደረገውን ክትትል ግን አሁንም እንደቀጠለ ገልጿል። ገብረ ሚካኤል ገብረ ማርያም ተጨማሪ አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ ላይ የተጠቀሱት የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ ኮሚሽኑ በአማራ ክልል በወሎ አካባቢ በሚገኙ የጃራና የጃሬ ካምፖች ውስጥ ያሉት ተፈናቃዮች የሰብአዊ መብት አያያዝ በተመለከተ ምርመራ እያካሄደ እንደሆነ ገልጿል። ከአስተዳደራዊና የጸጥታ አካላት እያሰባሰበ ያለውን መረጃ የሚያካትት ሪፖርት በቅርቡ ይፋ እንደሚያደርግም አመልክቷል። በመግለጫው ዙሪያ ለቪኦኤ ማብራሪያ የሰጡት በኮሚሽኑ የአፋር ክልል የሰብአዊ መብቶች ክትትልና ምርመራ ዳይሬክተር ወይዘሮ ሰላማዊት ግርማይ በተጠቀሱት ካምፖች ውስጥ ያሉት ሰዎች ከትግራይ ክልል በተለያዩ ምክንያቶች የተፈናቀሉ መሆናቸውን ተናግረዋል። የሰብአዊ መብት አያያዝ ሁኔታቸው ምን እንደሚመስልም በቅርቡ በሚወጣ የክትትል ግኝት ሪፖርት ይገለጻል ብለዋል። ከትግራይ ክልል ማለት ነው በተለያየ ሁኔታ የሚወጡ ሰዎች አሉ። እነሱ ሲወጡ ደግሞ ያው ከደህንነት ጋር በተገናኘ ያው የሴኪሪቲ ኢሹም ስላለ ማለት ነው የተለያዩ የክልሉም ሆነ የፌዴራል መንግስት የሚያደርጋቸው የቁጥጥር ስራዎችም አሉ። እንዲሁም ደግሞ በተለያየ ሁኔታ የሚፈናቀሉ ሰዎች ስላሉ በተመሳሳይ ጉዳይ አሁን እነሱን በተለያየ ካምፖች እንዲቆዩ የማድረግ የማጣራትና የመልቀቅ ስራዎች እንደሚሰራ ይታወቃል። ስለዚህ በዚህ ሂደት ላይ ደግሞ እዛ ያሉት ሰዎች ሰብአዊ መብት አያያዝ ላይ ቅርብ ክትትል ኮሚሽኑ እያደረገ ነው። ያሉትንም ግኝቶች መሰረት አድርጎ ከተለያዩ መንግስት አካላት ጋር ከሚመለከታቸው ጋር በጉዳዩ ዙሪያ ውይይት እያደረገ ይገኛል። ስለዚህ እሱንም በተመለከተ ያገኘውን ግኝትና የደረስንበትን ሪፖርት ያው በቅርቡ ምናወጣ ይሆናል። ዋና ኮሚሽነር ዳንኤል በቀለ በአፋር ክልል በሚገኙ የሰመራና የአጋቲና ካምፖች ተይዘው የነበሩት ሰዎች ወደ ቀያቸው መመለስ መጀመራቸውን በበጎ እንመለከተዋለን ብለዋል። በመግለጫው ዶክተር ዳንኤል በካምፖቹ ውስጥ የነበረውን አያያዝ በተመለከተ ከዚህ ቀደም ኮሚሽኑ ያካሄደውን ክትትልና ያወጣውን ሪፖርት በማስታወስ አሁን የተጀመረውን የመመለስ ተግባር አድንቋል። በተመላሾቹ ዙሪያ የሚደረገው ክትትል ግን አሁንም እየቀጠለ እንደሆነ ወይዘሮ ሰላማዊት ግርማይ ለቪኦኤ አስረድተዋል። ኮሚሽኑ ያው ይሄን ክትትል ከጀመረ አሁን ሶስት ወር በላይ አልፎታል። ያው በመጀመሪያ ዙር ሁለት ዙር ክትትሎች አድርጓል። ይህንንም አስመልክቶ ከዚህ በፊት ያው የተገኙትን ግኝቶች አስመልክቶና አሳሳቢ መሆኑን የሚገልጽ መግለጫ ማውጥቶ እንደነበር ይታወታል። ከዛ ቀጥሎ ደግሞ ከሚመለከታቸው የክልሉ መንግስትና እንደዚሁም መንግስት ያሉ ድርጅቶች ኃላፊነታቸውን በተመለከተ የሚ ችሎትን በማድረግ ጉዳዩን እልባት እንዲሰጡት የጉትጎታ የግፊት እና እንደዚሁም ደግሞ አንድ ጊዜ በአፋር ላይ በአካል ተገኝተን ከሁሉም ጋር የምክክር መድረክ አድርገን ወደፊት ምንሰራቸውንም መሰረታዊ የሚባሉ አስፈላጊ እርምጃዎችን ተነጋግረን ተለያይተን ነበረ። በዛ መሰረት እንግዲህ እንቅስቃሴዎች ጥሩ አበረታች የሚባሉ ተወስደዋል። አብዛኛውን እልባት እያገኘ ነው። ክትትሉ ግን አሁንም እየቀጠለ ነው። የቆመ ነገር አይደለም። የተወሰነ የሚቀሩ ነገሮች አሉ። እሱንም እየተከታተሉ ነው። ያኔ ዘጠኝ ሺ ናቸው ብሎ ነበረ የኢትዮጵያ ሰብአዊ መብቶች ኮሚሽን። አሁን ምን ያህል እንደሚመለሱ እንደው መረጃው አለው። ዝርዝሩን እንግዲህ በጋራ በኮሚቴ ተደርጎ እየተሰራ ነው። እሱን ደግሞ ግኝቱ ያው ይሄ እልባት የሚሰጥበት መንገድ ተካሂዶ አልቆ ማለት ነው። የመጨረሻውን ደግሞ የመጨረሻውን ዙር ክትትል ስናደርግ ሙሉ ሪፖርቱን የምናወጣ ይሆናል ማለት ነው። በሰሜን ኢትዮጵያው ጦርነት ምክንያት በአፋር ክልል አባዓላ፣ ኮነባና በራህሌ ከሚገኙ መኖሪያ መንደራቸው ታፍሰው የተወሰዱ በሺዎች የሚቆጠሩ የትግራይ ተወላጆች ላለፉት ስምንት ወራት በሰመራና በአካቲና ካምፖች ተይዘው የቆዩ ሲሆን በዚህ ሳምንት ማክሰኞ ዕለት ወደ ቀያቸው መመለስ መጀመሩን የአፋር ክልል ገልጿል። ስሟ እንዳይጠቀስ የጠየቀች አንዲት ተመላሽ የመጀመሪያዎቹ ተጓዦች ማክሰኞ ዕለት በአራት አውቶብሶች እና በሁለት የጭነት መኪኖች ወደ አብዓላ መወሰዳቸውን ለቪኦኤ ተናግራለች። እሷን ጨምሮ ሌሎቹም ወደ ቀያቸው ለመመለስ እየተዘጋጁ መሆናቸውን ጠቅሳ ሆኖም ንብረታቸው በጦርነቱ በመውደሙ ሲመለሱ እርዳታ እንደሚያስፈልጋቸው ገልጻለች። የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊው አቶ መሐመድ ሑሴን ደግሞ ለተመላሾቹ ይደረግ ነበር ያሉት ድጋፍና እርዳታ በሚኖሩበት አካባቢም እንደሚቀጥል ተናግረዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫ የተጠቀሱት ዋና ኮሚሽነር ዶክተር ዳንኤልም ለተመላሾቹ የባንክ አገልግሎት እንዲያገኙ መፍቀድን ጨምሮ እየተደረገላቸው ነው ያሉትን ሰብአዊ ድጋፍ በበጎ እንደሚያዩት ተናግረዋል። በሰመራና በአጋቲና ካምፖች የነበሩትን የትግራይ ተወላጆች የመመለሱ ሂደት በ15 ቀናት ውስጥ እንደሚጠናቀቅ የአፋር ክልል አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ መሐመድ ሁሴን መናገራቸውን መዘገባችን የሚታወስ ነው። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሄት ይቀጥላል። የክረምቱ ዝናብ በአፋር ክልል ሎጊያ አካባቢ ባስከተለው ጎርፍ 13 ሰዎች መሞታቸውን የአይን እማኝነን ያሉ ለአሜሪካ ድምጽ ተናግረዋል። አይሳይታ ደግሞ ወረዳ ውስጥ ደግሞ ከ4200 በላይ አባወራ መፈናቀሉን የወረዳው የእንስሳት የእርሻና የተፈጥሮ ሀብት ጽሕፈት ቤት ቢያስታውቅም እስካሁን የተደረገላቸው ድጋፍ እንደሌለ ተፈናቃዮቹ አመልክተዋል። በኤል በኤሊድአር ወረዳም ላይ የተከማቸው የጨው ምርት በጎርፍ መወሰዱን ወረዳው አስታውቋል። የክልሉን የአደጋ ስጋት ስራ አመራርና የምግብ ዋስትና ባለስልጣናትን ለማነጋገር የአሜሪካ ድምጽ ሙከራ ቢያደርግም አልተሳካም። መስፍን አራጌ ዝርዝራለሁ። በአውሲ ረሱ ዞን አሳይታ ወረዳ በርጋ ከሚባል አካባቢ የመጡ እንድሪስ ያሲን የተባሉ አስተያየት ሰጪ ከሰባት ቤተሰቦቻቸው ጋር በጎርፍ ምክንያት ተፈናቅለው ቦካይቱ አካባቢ ከሰፈሩ አንድ ቀን ሆኗቸዋል። አስተያየት ሰጪው ያለመጠለያ ሜዳ ላይ መውደቃቸውንም ገልጸዋል። ትላንታ ነው ገብቶ እንደዚህ እያደረገን ያለው እና መጠለያ የለም። በአሁኑ ሰዓት ላይ ወጥተን ነው ውጭ ያለው ሜዳ ላይ ነው ወርቅ ያለ ነው። አሁን ትምህርት ቤት እባካችሁ እንግዲህ አስገቡ እየታገል ነው። ጎርፉ በቤት ንብረታቸው ላይ ም ጉዳት ማድረሱን የሚናገሩት አቶ እንድሪስ መንግስት አስፈላጊውን ድጋ ድጋፍ እንዲያደርግላቸው ጠይቀዋል። ይወጣ የለም እንግዲህ ለጊዜው ማለቻ ካልሆነ በስተቀር መጠቀሚያ የወጣ እቃ የለም። ብዙ ነገሮች ቀዛዛውን ይጠርሱ መተለያ ነገር ያስፈልገናል። አብ ምግብ ነክ ነገርም ያስፈልገ አንግ ያው ሜዳ ላይ ያለ ሰው እንግዲህ የሚያስፈልገው ብዙ ነገር የሚያስፈልገው ና መንግስት ያው ነገር ቢያደርግልን። ከአርቡዳ ቀበሌ ልዩ ስሙ ሱ ብላ ከሚባለው አካባቢ የመጡት አሲያ ከቢር ደግሞ የሰባት ወር እና የሁለት ዓመት ህጻን ልጃቸውን ይዘው ነው የተፈናቀሉት። አስራ ሁለት ፍየሎቻቸው በጎርፍ እንደተወሰዱባቸው የሚናገሩት ወይዘሮ ሰው ቤት መጠለላቸውንም ጠቅሰዋል። yanayi nuna na ne ta aniki mai tushen a namu ne ya biya haɗa ra. አንድ ነጠላ ልብስ ይዘን የወጣ ነው። በርካታ እንስሳት ሙተውብናል። ቤታችን ጥለን የወጣ ነው ነው ከሰመራ ሃምሳ ስድስት ኪሎ ሜትር ርቀት ላይ ወዳለችው ቦካይቱ አካባቢ በመጓዝ ተፈናቃዮችን በማነጋገር ላይ የነበሩት የማህበረሰብ አንቂው አሎ ያየው፣ ተዘዋውሬ ያየሁት እውነት በጎርፍ የደረሰው ጉዳት የከፋ መሆኑን ነው ብለዋል። እንስሳት በጣም ብዙ ሙተዋል። ተዘርተው ውጤት ላይ ደርሰው የነበሩ ከፍተኛ ውጪ የወጣባቸው የጥጥ ምርቶች በ በውሃ ተበልቷል። ሌላው ደግሞ አመቱን ሙሉ አስቀምጠው የሚበሉት እህል የተከማቹ የእህል ጎተራዎችን እንደዚሁ አጥበው ተወስዷል። በየቦታው አርብቶ አደሩ እየተፈናቀለ በግመል በአህያ ንብረቱን እያጓጓዘ እየወጣ ነው ያለው። ክረምቱ አሁንም ገና ነው። በየቦታው በቃ ማህበረሰቡ የተፈናቀለ ህጻናት ይዘው ልብሳቸውን ዘው ውሃ ውስጥ ጥለው ቤታቸውን ጥለው የሚወጡ ሰዎች በየቦታው ሸራ ነገር ገዝተው ከላይ ዝናብ ነው ከታች ውሃ ነው። በየቦታው ያው ዝናብ ስላለ ጎርፉን አምልጠው የሚወጡበት ቦታ ከተማ ዳርቻዎች አካባቢ ነው እየወጣ ያለው። ማንም ዞር ብሎ የያያቸውን የለም። እስካሁን ከቤታቸው ተፈናቅለው የወጡት አቶ አንድሬስ ጎርፉ ሌሎች አካባቢዎችን ጭምር ማጥለቅለቁን እና እስካሁን በጎርፍ ተከበው የሚገኙ መኖራቸውንም ጠቁመዋል። ትንሽ የተወሰነ ሕይወታችን እየዳነ ነው። ከእኛ ደግሞ የበለጣሉ ገላሎ የሚባለ ቦታ ያሉ ሰዎች እነዛ፣ እንግዲህ ምናባችን ደግሞ ሄሊኮፕተር ይመጣላቸውና ውሃ ሕይወታቸው ቢድን እንጂ አይታሰብም። በጣም ነው ሰው እያፈናቀ ያለው አሁን ጎርፍ አሳይታ ላይ ማለት ነው። የአቶ እንድሪስን ሀሳብ የሚያጠናክሩት አቶ አለው በበኩላቸው መንግሥት የተለያዩ አማራጮችን ተጠቅሞ በውሀ የተከበቡትን ሰዎች እንዲታደቅ ጠይቀዋል። እስካሁን ያልወጡ አሉ። በውሃ የተከበቡ ቀበሌዎች አሉ። እንግዲህ ተቋረጠባቸው ማይቶ ቀበሌ አለ፣ ኮሮዶር አለ አለ አሁን የተቋረ የተመረጡ ሰዎች ለማውጣት ጀልባዎችን የመጠቀም ሁኔታ ካልተፈጠረ መውጣት አይችሉም። በቃ የተቆረጡ ናቸው። አሁን የሚነግርህ ሩማይቶ ቀበሌ የሚባል አካባቢ በጎን አውሬም ራሱ እየወጣ ነው ያለው። እሱም እየሸሸ ነው። ህዝቡም፣ አውሬም አንድ ቦታ ነው እየተሰበሰበ ያለው። በእጁ የቀሩ ንብረቶችን ራሱ የመጠበቁ ሂደት ራሱ አዳጋጅ ነው የሚሆነው። የአሳይታ ወረዳ እንስሳት እርሻ፣ ተፈጥሮ ሀብት ጽፈት ቤት ኃላፊ ሙሳ ያሲን ጎርፍ የእርሻ ቦታዎችን በማጥለቅለቅ መንገዶችን ከጥቅም ውጭ በማድረግ የማህበራዊ አገልግሎት ተቋማትን በመሙላት ህዝቡ ማግኘት ያለበትን አገልግሎት እንዳያገኝ ማድረጉን ጠቅሰዋል። ከአራት ሺ ሁለት መቶ በላይ አባወራዎችንም ማፈናቅሏል ብለዋል። በሰበት ቀበሌ በደረሰው በጎርፍ አደጋ ምክንያት ወደ አራት ሺ ሁለት መቶ አባወራዎች ተፈናቅሎ ያለበት ሁኔታ ነው ያለው ማለት ነው። ሰው ሕይወት አልሐምዱሊላህ እስካሁን ድረስ የደረሰ ጉዳት የለም። ሌሎች ጉዳቶች ደግሞ ያው ጥናት ላይ ነው ያለ ነው። ንብረቶቹ ልሞስ ቋሚ ቤቶች በውሃ የተያዙበት ሁኔታ ነው ያለው። ማህበረሰቡ ንብረት እና ሌሎች ነገሮች ሳይዝ ነው እና ተሳለ ቦታ ወደ ከፍታ ቦታ እየተሰደደ ያለው እና ከዚህ አንጻር ጉዳቶቹን በተደራጀ ዳታ ኦርጋናይዝ አድርገን እንግዲህ የምናሰውቅበት ሁኔታ ይኖራል ማለት ነው። ተፈናቃዮች እስካሁን ምንም አይነት ድጋፍ እንዳልተደረገላቸው ይናገራሉ። አቶ ሙሳ በበኩላቸው በቁጥር ያስቀመጡት መጠን ባይኖርም በወረዳው አቅም ለመርዳት ሙከራ እየተደረገ መሆኑን ጠቅሰዋል። ተጨማሪ ጥናቶች እና በጥናቱ ላይ የተመሰረተ ድጋፍም እንደሚደረግ አመልክተዋል። የተደራጀ ሪፖርት ከሚመለከተው አካላት ጋር ሪስፖንስ እንዲደረግ የማድረስ ስራዎች ሰራተኞቹ ሲሰራ ነው የቆየ ነው ወረዳ ደረጃ የተወሰኑ ባለው ሪሶርስ እየተንቀሳቀስ ነው ያለነው ክልልም ክልል መንግስት ሪስፖንስ ለመስጠት ቲሞቹን ወደ ኛ በማላክ አስፈላጊ የሆኑ ጥናቶች ተደርገው በአጭር ጊዜ ውስጥ ያለው ሪሶርስ ሞብላይዝ እንደሚያደርጉ ነው እንደ ማህበረሰብ አንቂው ግን ችግሩ ያለምንም መፍትሄ ለሶስት ተከታታይ ዓመታት ዘልቋል ምንም መፍትሄ ሳያገኝ በየዓመቱ ሚኒስቴሮች፣ ቢሮ ሀላፊዎች ከፍተኛ የመንግስት ሹማምንቶች እየመጡ ከዚህ በኋላ አይደገምም ብለው የሄዱት ስልባት እንሰጣለን ወንዙ ከዚህ በኋላ ማህበረሰቡ አያፈናቅልም ብለው ቃል የገቡት ስራ ሳይሰሩ ይኸው ከሁለት ሺ አስራ ሁለት ጀምሮ ሁለት ሺ አስራ ሶስትም ተወስተዋል ተወስደዋል። ይኸው ሁለት ሺ አስራ አራትም ድጋሜ እንደዚህ መቅለቅለቅ አደጋ እንዲከሰት መንስኤ ሆኗል። አቶ ያየው ለችግሩ መከሰት መንግስታዊ መዋቅሩ የሰጠውን አነስተኛ ትኩረት በምክንያትነት ያነሳሉ። የፌዴራል መንግስትም የክልሉ መንግስትም ለዚህ ለታችኛው ውሀ ተቀባይ ለሆነው ተፋሰስ ትኩረት ሰጥተው እየሰሩ አይደለም። ቀደም ብሎ ከክረምት በኋላ ባሉት አስር ወራቶች ስራ አለመስራታቸው ችግር ነው። ተመሳሳይ ችግር በየዓመቱ እያስተናገደ የሚኖር ማህበረሰብ ነው ያለው። ቀደም ሲል በሁለት ሺ አስራ ሶስት ላይ ወንዙ አቅጣጫ የቀየረባቸው ቦታዎችን ብቻ ነው ለመዝጋት የተደረገው። ተነጥለው የተሰሩ ስራዎች የውሀ ተቀባይ የሆነው ታችኛው ተፋሰስ ላይ ከፍተኛ አደጋ በአሳይታና ሳምቦ ላይ ከአቅም በላይ የሆነ ውሀ እንዲከሰት ምክንያት ሆነዋል። በኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክቶሬት ዳይሬክተር ደበበ ዘውዴ በአንጻሩ ጎርፉ ሊመጣ እንደሚችል ቅድመ ግምት እንደነበር ይገልጻሉ። ጎርፉ እንደሚመጣ ይታወቃል። ጎርፉ እንደሚመጣ ሲታወቅ እኮ ከዚያም አካባቢ ምናልባት ነገ ተነጎዳ የሚለው ነገር ካልሆነ በስተቀር የሚመጣውን ነገር አውቆ ሰዎችን ማንቀሳቀስ የጉዳቱ ሁኔታ መቀነስ የሚቻልበት ስራም ተሰርተዋል። ከዚያ ውጭ ግን ቅጽበታዊ ሆኖ የሚደርሱ አደጋዎች እንዳሉ ሊታወቅ ይገባል። ድሬዳዋን ጨምሮ የጎርፍ አደጋ እንደሚከሰት ቅድመ መረጃው አለ። መረጃውን መሰረት አድርጎ ግን የመዘጋጀት የሁሉም ሴክተር መስሪያ ቤቶች እንዲሁም ኃላፊነቱ የሚመለከታቸው አካላት እንደሆኑ ሊታመንበት ይገባል። ዝግጅቱ አለ ዝግጅቱ ኖሮ ግን ጥፋታዊ አደጋም ሊደርስ እንደሚችል ሊታወቅ ይገባል። የክልሉ አደጋ መከላከል ስጋት አመራርና ምግብ ዋስትና ማስተባበሪያ ኮሚሽን የቅድመ ማስጠንቀቂያና ፈጣን ምላሽ ዳይሬክተር አይዳሂስ ያሲን በስልክ መስመራቸው አግኝተናቸው ለማናገር ፈቃደኛ ከሆኑ በኋላ ስልካቸውን ባለማንሳት ለጥያቄያችን ምላሽ ሳይሰጡ ቀርተዋል። ይህ በእንዲህ እንዳለ በሰመራ ሎጊያ ከንቲባ አስተዳደር ሎጊያ ክፍለ ከተማ ውስጥ ከቀናት በፊት ጎርፍ ባስከተለው ጉዳት የአስራ ሶስት ሰዎች ሕይወት ማለፉን አቶ አሎ ጠቁመዋል። Um ወደ አስራ ሶስት የሚሆኑ ሎጊያ ከተማ ድልድይ ላይ ዜና እንደዚህ ጎርፍ ወስዶ ነው የሞቱት። መቼ ነው ይሄ የሆነው? ሰዎች ከሞቱ ሁለት ቀን ይሆናል። በኤሊዳር ወረዳ በዶቢ ጨው ማምረቻ ስፍራ ከሰላሳ አመት በላይ በአምራችነት እንደቆዩ የሚናገሩት አስ መሐመድ የተባሉ አስተያየት ሰጪ ዘጠና ስድስት ሚሊየን ብር የሚያወጣ የጨው ምርታቸው በጎርፍ እንደተወሰደባቸው ለአሜሪካ ድምጽ ተናግረዋል። ሶስት መቶ ሺ ኩንታል ጎርፍ ይወስዷል ጨው ዘጠና ስድስት ሚሊዮን ዘጠና ስድስት ሚሊየን የሚገመት ነው። ओ चौब्रिक गनाफ हानफ ቡድባይቱ ደሲ በጠቅላላ አንድ ያቀራ የለም። ይሄነው መባል አንችልም። የጨው የምንሰራው የነበርንበት ተቆፍሬን ጉድጋዶችም ሆኖ ሌላም ሆኖ ዛሬ ይሄነው ማለት አንችልም። ሁለተኛው ወጪ ያስፈልጋል። የኢሊዳር ወረዳ መንግስት ኮሚኒኬሽን ጽሕፈት ቤት በማህበራዊ ትስስር ገጹ ባወጣው መረጃ ከ300 ሺህ ኩንታል በላይ የጨው ምርት በጎርፍ መወሰዱን አረጋግጧል። በአካባቢው ከ300 በላይ ባለ ሀብቶች በጨው ማምረት ተግባር ላይ ተሰማርተው እንደ እንደሚገኙ ያመለከተው መረጃው ከእነዚህም ሁለት መቶ የሚሆኑት በጎርፉ ምክንያት ኪሳራ እንደደረሰባቸው አመልክተዋል። የተንጣለለው ውሃ ደርቆ ስራ ለማስጀመር እስከ ሶስት ወራት ሊወስድ እንደሚችል ያመለከተው ዘገባው በእነዚህ ጊዜያት ውስጥ አምራቹንና መንግስትን በመቶ ሚሊዮን የሚገመት ገቢ ያሳጣል ብሏል። አቶ አስ በየአመቱ ተመሳሳይ የመንግስት ምላሽ እየተሰጠን በተመሳሳይ ችግር እየተጎዳን ነው ሲሉ ቅሬታቸውን ገልጸዋል። በየአመቱ ጎርፍ የወሰደ ነው በጣም ብዙ ጊዜ እኛ ነኛ የተሰቃየ ነው። የመንግስት በኩል ብዙ ጊዜ ምንም እገዛ አላገኘንም። ክረምቱን ተከትሎ በሚፈጠረው የአዋሽ ወንዝ ሙላት ምክንያት በርካቶች ከቤት ንብረታቸው ሲፈናቀሉ ለሞትና አካል ጉዳት የሚዳረጉትም ብዙዎች እንደሆኑ ይነገራል። ከዚህ በተጨማሪ መሰረተ ልማትና ሕዝባዊ ተቋማት ላይ የሚደርሰውም ጉዳት የከፋ እንደሆነ ከስፍራው የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። በተከታዩ ዘገባ ስናልፍ ሶማሌና አፋር ክልልን ለብዙ ዓመታት ሲያወዛገቧቸው የነበሩ ሶስት ወሰን አጋሪ ከተሞች ውስጥ በተቀሰቀሰ ግጭት ነዋሪዎች ተፈናቀሉ። በሶማሌ ክልል በኩል የሚገኙ ነዋሪዎች የአፋር ክልል ልዩ ኃይሎች ድንገት ፈጽመውታል ባሉት ጥቃት ሰዎች እንደተገደሉና ስልሳ ሺህ ነዋሪዎች ተፈናቅለው ነዋሪዎች ለችግር መዳረጋቸውን ገልጸዋል። በአፋር በኩል የአካባቢው ነዋሪና የቀድሞ የክልሉ አመራር አባል አቶ አብዱ አሊ በበኩላቸው በሶማሌ ክልል በኩል ደርሶብናል ያሉት ጥቃት አጸፋ ምላሽ እንዲሰጡ እንዳስገደዳቸው ተናግረዋል። በጉዳዩ ላይ ከፌዴራል መንግስት በኩል ምላሽ አለማግኘቱን ጠቅሶ ዘገባውን ያደረሰን አዲስ ቸኮል ዝርዝሩን ያቀርበዋል። የወንዱ ፎ ከተማ ነዋሪ መሆኑን በስልክ የገለጸልን አቶ ማህዲ ለድዬ የአፋር ክልል ልዩ ኃይል አባላት ፈጽመውታል ያለውን ጥቃት ሸሽቶ ከከተማዋ ሰባ ኪሎ ሜትር ርቀት ጫካ ውስጥ እንደሚገኝ ተናግረዋል። በጦርነት የገቡት እንዲሁም ጦርነት ብቻ አይገልጸውም። በመሳሪያው ምን አይነት መሳሪያ እንዳለሆ አናኛ አናቆም እዛው ፌዴራልንም ያለው መከላከያም ስር ያለን እኛ በማንም በምን ማናቀው ሁኔታ ነው። በቃ ቲቲ ተርግቶ እዛ ጋር ከስን ሺህ በላይ ህጻናትና እናቶች የሚማ ጭፈጭፍቶ ነ እኛ የጠርፍ ነው። አሁን ሜራ ላይ ያለ ነው። አሁን የት ነው የት ነው የት ነው ያላችሁት? አሁን ጫፋ ነው ያለን ነው። አሁን ከአንዱፎ አሁን ወደ ሰባ ኪሎ ሜትር ወጣናል። አሁን የሲቲ ዞን ነዋሪ በመሆኑ በሲቲ ዞን ረር ወረዳ አስቡሌ በተባሉ አካባቢ የሚገኙ ተፈናቃዮችን በበጎ ፈቃደኝነት በማገዝ ላይ እንደሚገኝ በስልክ የገለጸልን ውስ ማመረም፣ እርሱ ከሚገኝበት አስቡሌ በተጨማሪ ድዌይ፣ ኢድሌይ እና ገርባድ በተባሉ አካባቢዎችም ተፈናቃዮች ተበታትኑ እንደሚገኙ ገልጸዋል። እስካሁን ድረስ ህዝቡ እየሰበሰብን ያለ ነው። በዛ ላይ ትራንስፖርቴሽን የለም። ትራንስፖርቴሽን ደግሞ ምንድን ነው? ኃይለኛ ዝናብ አለ። ህዝቡ እስካሁን ምንም ያገኙትን ነገሮች የለም። ህዝቡ ሜዳ ላይ፣ መንገድ ላይ እየተሰቃየን ነው ያለው። በጣም በርካታ ችግሮች ላይ ናቸው። አሁን እኛ በመኪና አንዳንድ ቦታዎች የሚቻሉና መድረስ የሚቻሉ አካባቢዎች ላይ እየደረስን ያዛ የተፈናቀሉ ሰዎችን አንድ ቦታ ምግብም፣ አንዳንድ የእንክብካቤ ነገሮች እንዲያገኙ መሰረታዊ ነገሮች። እነዚህ ሰዎች ደግሞ መቼም ያው ከተማ ላይ ነው የሚኖሩ የነበሩ ሰዎች ስለሆነ ያው የገጠር ሁኔታ ያጋጠማቸው ብዙ ችግሮች። ህዝቡ ግን እስካሁን ጫካ ላይ የሞትን ያለው ህዝቡ ጫካ ላይ እየተሰቃየ ያለው የይገባኛል ጥያቄ ሲነሳባቸው የቆዩት ገዳማይቱ ወይም ገርበይሴ አዳይቱና አንዱፎ ከተሞች ላለፉት አራት ዓመታት በተለያየ ጊዜ በተቀሰቀሱ ግጭቶች በሁለቱም በኩል ቁጥራቸው የበዛ ሰዎች መገደላቸውን ስንዘግብ መቆየታችን ይታወሳል። በመጨረሻም የሁለቱ ክልል ልዩ ኃይሎች ወደ አካባቢው እንዳይገቡና የከተሞችን ጸጥታም የፌዴራል መንግሥት እንዲጠብቅ ተስማምቶ የነበረ ቢሆንም አሁንም የስምምነት እየተጣሰ የነዋሪዎች ሕይወት በመቀጠፍ ላይ እንደሚገኝ ነዋሪዎቹ ተናግረዋል። ከተፈናቃዮቹ በኩል የሚቀርበውን ወቀሳ በተመለከተ ከአፋር ክልል የጸጥታና የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊዎች እንዲሁም ከሲቲ ዞን አጎራባች ሲሆነው የአፋር ክልል ዞን ሶስት መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊው አቶ አህመድ ካሎይታን በጽሁፍ መልእክት ጭምር ለማግኘት ያደረግነው ሙከራ አልተሳካም። ሆኖም የአካባቢ አካባቢው ነዋሪና የቀድሞ የክልል አመራር አባል አቶ አብደው አሊ የተጠቀሱ ሶስቱ ቀበሌዎች በአፋር ክልል ልዩ ኃይሎች ቁጥጥር ስር መሆናቸውን ገልጸው በሶማሌ ክልል በኩል ደርሶብናል ያሉት ጥቃት የአጸፋ ምላሽ እንዲሰጡ እንዳስገደዳቸው ተናግረዋል። ግጭቱን የቀሰቀሱት የሶማሌ ልዩ ኃይሎች ናቸው። ያንጉዲ የሚባል ቦታ ላይ ነው የአፋር አርብቶ አደሮች ላይ ጥቃቱን ብዙ ሀያ ሶስት ገዚ ጥቃት የከፈቱት አርብቶ አደሮቹ እነዛን የሶማሌ ልዩ ኃይሎች እነዛን መሳሪያዎቻቸውን ቀምተው ከቦታቸው ላይ ሲገፏቸው ከልዩ ኃይሎቹ ጋር አብረው ነው የተነሱት ይሳ እነዚህ ዊሳዎቹ የነበሩት ማለት ነው። እንዳለ አፋር ልዩ ሀይል አንድም ሳይቀር ስልጠና ላይ ገብተው እንዳሉ ያውቃሉ። ያችን አጋጣሚ ሁለቱን አጋጣሚ ተጠቅመው ይህንን ቦታ ለመቆጣጠር ነበር እነሱ ጦርነቱን የከፈቱት። የአፋር ክልል ልዩ ሀይል አባላት ግድያ ፈጽመዋል የምባሉንም አስተባብለዋል። የሶማሌ ልዩ ሀይል ና፣ የተጣሉት የአፋር አርብ ወታደሮች ናቸው እንጂ ጭራሽ አንተ እኮ ወታደሮቹ ሳይኖሩ ሲቪሎቹ ብቻ ቢኖሩ ነበር ሲቪል ተገደለን ከቦታው ተፈናቀለ የሚባለው ግን ከፊት ለፊት ከለላ መከታ አድርጎ ያለው ሲቪል ወታደር ሲሸሽ እያየ አይጠብቅም። ችግሩን እያያጦዘው የሶማሌ ክልል ይገባ የመሬት ይገባኛል ጥያቄ ነው እንጂ፣ ከዚህ በፊት በዚህ ደረጃ አልነበርም። የሆነ ሁለቱ ክልሎች ጉዳይ የሶማሌ ክልል አደጋ ስጋት ስራ አመራር ቢሮ ምክትል ኃላፊ የሆኑት አቶ አብዱልፈታ መሀመድ ለተፈናቃዮች ምግብና ምግብ ነክ ያልሆኑ እርዳታዎችን ለመስጠት ጥረት እየተደረገ መሆኑን ገልጸው፣ ነገር ግን ተፈናቃዮቹ ወደሚገኙበት ቦታ በተሽከርካሪ መግባት አለመቻሉ ሁኔታውን ከባድ እንዳደረገው ገልጸዋል። አስፈልጋቸው ድጋፍ ደግሞ ምግብና ምግብ ያልሆኑት ሸልተር መንፉ ላይ ተመስተኛ ያፈለገት ያሉ እሱ ነው። እና መንግስት የፌደራል መንግስት እና መንግስት ያልሆኑ ድርጅቶች ድጋፍ ያስፈልገናል። በተለይ በአክሰስ የሚመለከተው ነው በጣም አሁን አስፈላጊ የሆነች አሁን በመሬት ላይ መግባት አንችልም። የፌደራል መንግስት የአደጋ ስጋት ስራ ኮሚሽን ለጥያቄ ስፈን ነበር። በአካሉም ተነጋግረናል። እሱም ድጋፍ እየጠበቁ ነው አሁን ሄሊኮፕተር እንዳደርሱ ምግብ እና ምግብ ያልሆኑ ድጋፍ እንዲያደርጉት በእነሱ በኩል፣ በእኛ በኩል ያለን ሪሶርስ ለማድረስ እየሞክርን ነው። በሌላ በኩል በክልሉ ፕሬዚዳንት ሙስጠፋ መሀመድ የሚመራ የልኡካን ቡድን ሲቲ ዞን ለሚገኙ ተፈናቃዮች ድጋፍ ለማድረግ በማስተባበር ላይ እንደሚገኝ የሶማሌ ክልል መንግስት ኮሚኒኬሽን ቢሮ ትላንትና ባወጣው መግለጫ አስታውቋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ዓርብ ምሽት ዝግጅታችን እንደቀጠለ ነው። ምዕራብ ትግራይ ወይም ወልቃይ ተብሎ የሚጠራው አካባቢ ወደ ሁለት አመት ለሚጠጋ ጊዜ የቆየውን የእርስ በርስ ጦርነት ለማስቆም በሚደረገው የሰላም ንግግር ወቅት አጨቃጫቂ ጉዳይ እንደሚሆን ይጠበቃል ሲል የአሜሪካ ድምፁ ሄነሪ ዊልኪንስ ከአዲ ረመጽ ባጠናቀረው ዘገባ አመልክቷል። ዘገባው ከፌዴራል መንግስቱ ጋር የወገኑ ኃይሎች አሁን ስፍራውን እንደሚቆጣጠሩ ጠቁሞ የትግራይ ኃይሎች ግን የሰላም ንግግሩን ወደፊት ለማስኬድ አካባቢው ወደ ትግራይ መመለስ አለበት ያሉ ነው ብሏል። የሁለቱንም አቋም አስመልክቶ ሄነሪ ዊልከንስ ያደረሰንን ዘገባ እንግዱ ወልዴ ያቀርበዋል። አጨቃጫቂ በሆነው ምዕራብ ትግራይ ወይም በአማራው ወገን ወልቃይት ተብሎ በሚጠራው አካባቢ የሚገኘውን አዲረመጽ ከተማ አቅራቢያ ያለውን ኮረብታማ ቦታ ባለስልጣኖቹ ለቪኦኤ አስጎብኝተዋል። እነርሱ እንደሚሉት አካባቢው በሰባዎቹ መጨረሻና በሰማኒያዎቹ መጀመሪያ በህወሓት ቁጥጥር ስር የነበረና ሰዎች በጅምላ የሚታሰሩበት ቦታ ነበር። ያኔ በዚህ ዋሻ እነርሱና ሌሎች የአማራ ተወላጆች በማንነታቸው ምክንያት በህወት ስቃይ ይደርስባቸው ነበር ብሏል ራሱን እማኝ እንደሆነ የተናገረው ቸሩ ገብረ ማርያም። ቸሩ ይህን ቦታ ከ1970ዎቹ ጀምሮ እንደሚያውቀው ይናገራል። ከጓደኛው ጋርም ለአንድ ዓመት ከሰባት ወር ታስሮበታል። ከአየር ጥቃት ለመደበቅ ቀን ቀን ዋሻ ውስጥ እናሳልፍ ነበር ብሏል። እና ብዙ ስቃይ ነው ያለፈ ማለት ነው። አሁን መግለጹ ያስቸግራል ማለት ነው። እዚህ የተቀነሰ ያወጡ ነው የሚገድሉ ማለት ነው እኛ እዚህ የቀረነ ደግሞ እንደገና ደግሞ ወደ ሌላ ቦታ ነው የወሰዱት። የምዕራብ ትግራይ ወይም የአማራ ክልል መንግስት እንደሚጠራው የወልቃይት ታሪክ ውስብስብ መሆኑን የዊልከንስ ሪፖርት ይተርካል። በጥቅምት 2013 ጦርነቱ ሲጀመር የአማራ ኃይሎች አካባቢውን መቆጣጠራቸውን ይጠቁምና ህወአት በ1980ዎቹ መጀመሪያ ላይ አካባቢውን ወደ ትግራይ መቀላቀሉን፣ አካባቢው ግን በታሪክ እነርሱ እንደነበር እንደነገሩት ያብራራል። መንግስት አካባቢውን በአስቸኳይ የአማራ ህጋዊ አካል እንዲያደርግም እንደሚጠይቁ ዘገባው አመልክቷል። ሁለት ዓመት ለሚጠጋ ጊዜ የቆየውን የእርስ በርስ ጦርነት ለማስቆም የሚደረገው የሰላም ንግግር የመሆን እድሉ ከፍ ያለ ቢመስልም የአማራም ሆነ የትግራይ መሪዎች አካባቢው በቁጥጥራቸው ስር መሆን እንዳለበት ይናገራሉ። ተንታኞች ደግሞ ጉዳዩ በድርድሩ ወቅት ወሳኝ ሚና እንደሚጫወት ያተታሉ። ከኢንተርናሽናል ክራይሲስ ግሩፕ ዊሊያም ዴቪድሰን በዚህ ላይ የሚሉት አለ እዚህ ኢንተርናሽናል ክራይሲስ ግሩፕ ውስጥ የዜሮ ድምር ጭቅጭቅ የምንለው እንዲህ አይነቱን ነገር ነው። እናም ለዚያ ነው ችግሩን ለመፍታት የሚከብደው። ብዙ አይነት አስታራቂ መፍትሄዎች ልናመጣ እንችላለን፦ የጋራ አስተዳደር፣ ራስ ገዛ አስተዳደር፣ ፌዴራል አስተዳደር ወዘተረፈ። ነገር ግን በሁለቱም ወገን ተቀባይነት ያለው እንዲህ አይነት የፖለቲካ ስምምነት ላይ ይደረሳል ብለን በአሁኑ ወቅት ማሰብ ከባድ ነው። በአማራው ወገን አካባቢው በታሪክ የእነርሱ እንደሆነ አድርገው የሚያነሱት ጥያቄ አያስኬድም የሚሉ ጉዳዩን የሚከታተሉ ባለሙያዎች አሉ። ምክንያቱም የኢትዮጵያ ሕገ መንግስት አካባቢው የትግራይ አካል እንደሆነ ይናገራልና ይላሉ ፕሮፌሰር ያን ኒሰን ከገንት ዩኒቨርሲቲ። የኢትዮጵያ ሕገ መንግስት ታሪክን የሚያጣቅስ የባለቤትነት ጥያቄን አይቀበልም። ይህን ካርታ በዘመናት ውስጥ ምን እንደሚመስል ተመልክቻለሁ። በየ አምስ ዓመቱ ድንበሩ ተቀይረዋል። ስለዚህ የትኛውን ታሪክን የምትመለከተው? የትኛውን ነው ከግምት ውስጥ የምታስገባው? የጎንደር ዩኒቨርሲቲ ተመራማሪዎች በህወሀት አገዛዝ ወቅት እዚያ ባለ ካምፕ ውስጥ የተገደሉ እስረኞች ናቸው የሚሏቸውን አጽሞች እየቆፈሩ በማውጣት ላይ ናቸው። ብዙ አማሮች አካባቢው በአማራ ክልል ስር መተዳደር አለበት የሚሉት ባለፉት ጊዜያት ተፈጽመዋል በሚሏቸው እንዲህ አይነት የጭካኔ አድራጎቶች ምክንያት መሆኑን ይናገራሉ። በአማራ ክልል ስር ባለው ዩኒቨርሲቲ የሚካሄደው ይህ የአስክሬን ምርመራ ከሌሎች ባለሙያዎች ትችት እንደገጠመው ተሰምቷል። ፌዴራል መንግስቱ ለፕሮፓጋንዳ እየተጠቀመበት እንደሆነ እየተናገሩ፣ በመቃብሩ ላይ የሚካሄደው ቁፋሮ በቅርቡ በተካሄደው ጦርነት በትግራይ ተወላጆች ላይ በአካባቢው ተፈጽሟል ከሚባለው አድራጎት ክስ ጋር መገጣጠሙን በጥያቄ ያነሳሉ። ገለልተኛ ተመራማሪዎች ደግሞ ቦታውን እንዲመለከቱ አልተፈቀደም። የቀድሞ ተመራማሪና አሁን የአሜሪካ የአማራ ማህበር የሚባል የሚሠራው ለትርፍ ያልሆነ በአማራ ተወላጆች ላይ የተፈጸሙ በደሎችን እየተከታተለ የሚሰንድ ድርጅት ባልደረባው ሆነ ማንደፍሮ በመቃብሩ ስፍራ የሆነውን ለማወቅ ሳይንሳዊ የፎረንሲክ ምርመራ ዘዴ አለመጠቀማቸውን አልካዱም። ወደፊት እንደሚሆን ተስፋ አለኝ። አሁን ግን የጅምላ መቃብር ያሉባቸውን ቦታዎች በመለየት ላይ ናል። እንደ ሂማን ራይትስ ዋች እና አምነስቲ ኢንተርናሽናል ያሉ የሰብአዊ መብቶች ተሟጋች ቡድኖች አካባቢውን የአማራው ወገን በ2013 ዓ.ም ከተቆጣጠረ ወዲህ በትግራይ ተወላጆች ላይ ጥቃትና በኃይል መፈናቀል እየደረሰባቸው ነው ይላሉ። የምዕራብ ትግራይ ወይም ወልቃይት ጉዳይ በሰላም ንግግሩ ሊኖረው ስለሚችል አንድምታ የተጠየቁት የህወሓት ቃል አቀባይ አስተያየት ከመስጠት መቆጠባቸውን በአልደር ባይ ሄንሪ ዊልኪንስ አክሎ ጠቁሟል። እያዳመጣችሁት ያላችሁት በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን በየለቱ ከምሽቱ ሶስት ሰዓት ጀምሮ ወደ እናንተ የሚደርሰውን የአሜሪካ ድምጽ ዝግጅታችንን ነው። ይህ አሁን የምሽቱን የመጀመሪያ አጋማሽ አጠናቅን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የጤና ሚኒስትር ከመቶ ሺህ በላይ ለሚሆኑ አቅመ ደካሞችና ጎዳና ላይ ለሚኖሩ ሰዎች ነጻ የሕክምና አገልግሎት የሚሰጡ ባለሙያዎችን በመላ አገሪቱ ሊያሰማራ መሆኑን የኢትዮጵያ ጤና ሚኒስትር አስታወቀ። አገልግሎቱ በጤና ተቋማትና ጊዜያዊ ጤና ጣቢያዎች ውስጥ የሚሰጥ መሆኑን የጠቆሙት የጤና ሚኒስትሯ ዶክተር ሊያ ታደሰ በምርመራ ወቅት የተሻለ ህክምና እንደሚያስፈልጋቸው የሚለዩ ህሙማንን ወደ መንግስት ሆስፒታል በመላክ የጤና አገልግሎት እንዲያገኙ ይደረጋል ብለዋል። ሚኒስትሯ የሰጡትን መግለጫ የተከታተለችው ፀሐይ ዳምጠው ተከታዩን ዘገባ ልካለች። የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሴ እንዳሉት የነጻ ህክምና አገልግሎት የሚሰጠው ከነሐሴ 16 እስከ ነሐሴ 21 2014 ዓ.ም ነው። ለአቅመ ደካማዎች፣ መክፈል ለማይችሉ እና በጎዳና ላይ ለሚኖሩ ዜጎች ነጻ የምርመራና የህክምና አገልግሎት ለመስጠት ዝግጅት ተጠናቋል ነው ያሉት። በበጎ ፍቃድ አገልግሎቱ በዘመቻ መልክ መቶ ሺ ዜጎችን ለመድረስ መታቀዱንም ተናግረዋል። ጤና በመሰረቱ ራሱ ሰብአዊ አገልግሎት እንደሆነ ይታወቃል። ነገር ግን ለየት ባለ መልኩ በዚህ ሰዓት በዘመቻ ተደራሽ ለማድረግ በተለይ ደግሞ የመክፈል አቅም የሌላቸው አቅመ ደካሞችን እንደዚሁም በጎዳና ላይ የሚገኙ ወገኖቻችንን ተጋላጭ የሆኑ ህብረተሰብ ክፍሎችን ተደራሽ ለማድረግ ያለመ ነው። ለመቶ ሺህ ዜጎች የነፃ ምርመራ እንደዚሁም አስፈላጊ ሆኖ ሲገኝ ህክምናን ጨምሮ ይሰጣል። በምርመራው ተጨማሪ ከፍተኛ ህክምና ወይ ምርመራ የሚያስፈልጋቸው ከተገኘ ወደሚመለከታቸው ጤና ተቋማት የሚላኩ ይሆናል። በዚህ ዘመቻ የሚሰጡ አንደኛው በተለያዩ ቦታዎች የተጠናከረ የሆነ የጤና ትምህርት ይሰጣል። በተለይ ተላላፊና ተላላፊ ባልሆኑ በሽታዎች ላይ ትኩረት በማድረግ የውሃ ወለድ በሆኑ በሽታዎች ዙሪያ ሌሎች፣ ወባ፣ ኤች አይቪ፣ ቲቪ፣ ኮቪድ፣ የካንሰርና ሌሎች ትኩረት የሚሹ የጤና ጉዳዮች ላይ ሰፊ ትምህርት የሚሰጥ ይሆናል። ምርመራን በተመለከተ የደም ግፊት ምርመራ፣ የደም ስኳር ከአንገት በላይ ምርመራ የአይን የቆዳ ምርመራ የስነ ምግብ ምርመራ የቲቪ የአይምሮ ጤና እና ሌሎች የጤና አገልግሎቶችን የሚያካትት ይሆናል። በዚህ የበጎ ፍቃድ ተግባር ላይ በርካታ የጤና ባለሙያዎች የሚሳተፉ መሆኑን የገለጹት ዶክተር ሊያ አገልግሎቶቹ የሚሰጥባቸው ቦታዎችንም ጠቅሰዋል። እነዚህ ምርመራዎች የሚሰጥባቸው መንገዶች በተለያዩ መልክ ይሆናል። በአንዳንድ ቦታዎች ተንቀሳቃሽ የሆኑ የህክምና ቡድኖች በሞባይል ክሊኒኮች የሚሰጧቸው ይሆናሉ አንዳንድ ቦታዎች ጊዜያዊ የህክምና መስጫ ጣቢያዎች ወይም ድንኳኖች ተተክለው የሚሰጡ ይሆናል። በሶስተኛ ደረጃ ደግሞ በተለያዩ የመንግስትና የግል መንግስታዊ ያልሆኑ የጤና ተቋማት ውስጥም በተመረጡ ተቋማት እነዚህ አገልግሎቶች የሚሰጡ ይሆናል በዚህ አገልግሎት በጎ ፈቃድ አገልግሎት ውስጥ የሚሳተፉ በርካታ አይነት ባለሙያዎች ከስፔሻሊስት ሐኪሞችና ሐኪሞች ጀምሮ የጤና መኮንኖች፣ ነርሶች፣ የላብራቶሪ የፋርማሲ ባለሙያዎች፣ የስነ ምግብ ባለሙያዎችና ሌላው ቀን የጤናው ዘርፍ ባለሙያዎችና ሰራተኞች የሚሳተፉ ይሆናል። ስለዚህ እንግዲህ ህብረተሰቡ ይህንን በማወቅ በተለይ ደግሞ መክፈል የማይችሉ ና አቅመ ደካማ የሆኑ እንደዚሁም በጎዳና ላይ ያሉ ወገኖቻችን የዚህ እድል ተጠቃሚ እንዲሆኑ ጥሬን እያቀረብኩ በዚህ ፕሮግራም የሚሳተፉ የሚያስተባብሩ የጤናው ዘርፍ አመራሮች፣ ባለሙያዎች፣ ሰራተኞችና ተቋማት እንደዚሁም ሌሎች አጋር አካላትን ከልብ የመነጨ ምስጋናዬን በራሴና በጤና ሚኒስትር ስም ማቅረብ እፈልጋለሁ። በአመት በበጎ ፈቃደኝነት ከምሰጠው የጤና አገልግሎት ጎን ለጎን ከፍለው መታከም ለማይችሉ ዜጎች ስለምሰጠው ሕክምናም አብራርተዋል። ወዲያው ሕክምና መሰጠት የሚችሉ ህመሞች ካሉ እዛው የሚሰጡ መድኃኒቶች ይኖራሉ። እዛው በነጻ የሚሰጡ መድኃኒቶች ይኖራሉ። አንዳንድ ግን ህክምናዎች ሰፋ ያለ ህክምናና ምርመራ የሚፈልጉ ከሆነ ደግሞ ወደ ሌላ ተቋማት ቀጣይ ህክምና እንዲያገኙ ሪፈር የሚደረጉበትና እንዲቀናጅ ያንን የሚደረግበት ድጋፍ ይኖራል ማለት ነው። በቀጣይነት ግን እነሱን ድጋፍ ለማድረግ እንግዲህ ባለው የጤና ስርዓት ውስጥ እንዲካተቱ ነው የሚደረገው። በዛ ወቅት ግን በተወሰነ በተወሰኑ ህክምናዎችን ግን መድኃኒት እንዲያገኙ ይደረጋል ማለት ነው። ይህንን አይነት የበጎ ፍቃድ አገልግሎት ደግሞ እንዴት ብለን ነው ቀጣይነት የምናደርግበት የሚለውንም እኛም በሂደት ለማጠናከር ምንሰራበት ይሆናል። ካለው ሲስተም ጋር አቀናይተን የበለጠ የምናጠናክራቸው ነገሮች ቢኖሩም በተወሰነ ጊዜ ግን እዚህ ማህበረሰብ ክፍሎች በተለይ ተደራሽ ያልሆኑትን በዚህ መልኩ ብቻ ሳይሆን ቀጣይነት ባለው መልኩም ተደራሽ ማድረግ ስለሚያስፈልግ የጤና መድን ስርአቱም ጋር ከሌሎችም ጋር ቀናይቶ እነሱን ተደራሽ ማድረግ አንዱ አጀንዳችን ይሆናል ማለት ነው። በምርመራው ወቅት ተጨማሪ ከፍተኛ ህክምናና ምርመራ የሚያስፈልጋቸው ወደምመለከታቸው የጤና ተቋማት እንደምላኩና ተጨማሪ አገልግሎት እንዲያገኙ እንደምደረግ እንዲሁም ይህ ዘመቻ የጤና አገልግሎትን ከመስጠት ባለፈ የህብረተሰቡን የጤና ንቃት የማሳደግ ሚና እንዳለው የተናገሩት ዶክተር ሊያ ህብረተሰቡ እድሉን እንዲጠቀምም ጥሪ አቅርበዋል። ባለፉት አራት ዓመታት የበጎ ፍቃድ አገልግሎት በተለይም የክረምት የበጎ ፍቃድ አገልግሎት ስትሰጥ መቆየቱን ሚኒስትሯ አስታውቋል። በጤና ሚኒስትርና በሌሎችም ተቋማት የተለያዩ የክረምት በጎ ፍቃድ ስራዎች በስፋት እየተከናወኑ እንደሚገኙ ሚኒስትሯ አክለው ገልጸዋል። ለአሜሪካ ድምጽ ጸሐይ ዳምጠው ከአዲስ አበባ። በክርስትና እምነት ተከታዮች ዘንድ የሚከበረው የደብረ ታቦር ወይም ቡሄ በዓል ነው። እለቱ ኢየሱስ ክርስቶስ ሶስት ደቀ መዛሙርቶቹን ይዞ ወደ ደብረ ታቦር ተራራ የወጣበት ከመሆኑ በተጨማሪ በኢትዮጵያ የክረምቱ ወቅት አልፎ ወደ መጸው፣ ወደ ብርሃን እንደ መሸጋገሪያ ምልክት ተደርጎም ይቆጠራል። ቡሄ የሚለው ስያሜ የመጣው ከዛ ነው። ቡሄ ማለት ተገለጠ ወይም ገላጣ የሚል ትርጉም አለው። በኢትዮጵያ በከተማና በገጠር በዓሉን ልጆች ጅራፍ ገምደው በማስጮህ በጭፈራ እንዲሁም በዝማሬ እናቶች ሙልሙል ዳቦ በመጋገር እንዲሁም ሰዎች ተሰብስበው ችቦ በማብራት ያከብሩታል። ይህን ባህላዊና ሃይማኖታዊ መሰረት ያለው በዓል በወጉ ተጠብቆ ዓመታትን ይሻገር ዘንድ ለወጣቶች ስልጠናና ድጋፍ ከሚያደርጉት መካከል አንዱ መምህር አቤል ተስፋዬ ናቸው። ስለ ቡሄ በዓል ዝማሪዎችና ተያያዥ ጉዳዮች ሀሳባቸውን ያቀብሉናል። ሀብታሙ ስዩምን ያነጋገራቸው ቡሄ ወይም ደግሞ ደብረ ታቦር ማለት ከስሙ ስያሜ ስንነሳ ደብረ ታቦር ማለት የታቦር ተራራ ማለት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካሉት ዘጠኙ አበይት በዓላት መካከል አንዱ የጌታችንና የአምላካችን ኢየሱስ ክርስቶስ የታቦር በደብረ ታቦር የብርሃን ብርሃነ መለኮቱ የመገለጥ እንደገና ክብረ መንግስቱን መግለጡን የምናሳስብበት ሁል ጊዜ ዘወትር በአመት በአመት በመጣ ቁጥር በነሐሴ አስራ ሶስት ቀን ነው የምናከብረው በደመቀ ሁኔታ ይከበራል። ይህ ቡሄ ወይም ደግሞ ደብረ ታቦር በሌላ ስያሜው ቡሄ ብለን የምንለውን ነገር ቡሄ ማለት ያው መላጣ ወይም ገላጣ ማለት ሲሆን፣ ያው በኢትዮጵያ እንደምናውቀው ወቅቱ ክረምት እንደመሆኑ መጠን ክረምቱ ተገልጦ ወደ ወደ ብርሃን ወይም ደግሞ ይሄ ጭጋጉ ይሄ ደመናው ተወግዶ ብርሃን የሚመጣበት ጊዜ ስለሆነ በዛ ምክንያት ቡሄ ወይም ደግሞ ገላጣ ወይም ደግሞ መላጣ የሚለውን ስያሜ አምጥተናል ማለት ነው። እንደሚታወቀው ይሄ በዓል በሚከበርበት ጊዜ በተለይ ልጆች፣ ወጣቶች ዝማሪዎችን ያቀርባሉ። በየቤቱ ደግሞ እየዞሩም ደግሞ ባህላዊ ጭፈራ የሚያቀርቡበት የአዲሱ ዘመን መቃረብንም የሚያበስሩበት ነው። ይሄ በሚሆንበት ጊዜ በተለምዶ የሚያቀርቧቸው ባህላዊ ዘፈኖች ሊሆኑ ይችላሉ። እንዲሁም ደግሞ ሃይማኖታዊ ዝማሪዎች ምን ላይ የሚያጠነጥኑ ናቸው? የተወሰኑትንስ መጥቀስ ወይም ለአድማጮች ማካፈል ይቻል ይሆን? ይቻላል። ብዙ አይነት ናቸው። ከብዙሃኑ ግጥሞች መካከል በጣም የተለመደው የቡሄ ግጥሞች ቡሄ በሉ ቡሄ በሉ መጣና በዓመቱ እረ እንደምን ሰነበቱ፣ ክፈት በለው በሩን የጌታዬን ክፈት በለው ተነሳ፣ ያንን አንበሳ መጣና በዓመቱ እረ እንዴት ሰነበቱ የሚለውን የግጥም አይነት የያዘ ግጥሞች አሉ። ልክ ይሄ እንዲህ ብለው ከጠየቁ በኋላ ጨፍረው ልክ በሩ እንደተከፈተላቸው እና ልክ ሰዎቹ ልጆቹ እነ ወጣቶቹ ከጨፈሩ በኋላ እናቶች ወይም አባቶች ወይም የሄዱባቸው ሰዎች ሙልሙል አውጥተው ይሰጧቸዋል ማለት ነው። ልክ ያንን ሙልሙል አውጥተው ሲሰጧቸው፣ ክበር በስንዴ ክበር በጤፍ ምቀኛ ይርገፍ፣ ክበር በስንዴ ክበር በጤፍ ምቀኛ ይርገፍ የሚል የ ዝማሬ ግጥም ይዘው በማንሳት አመስግነው ይወጣሉ ማለት ነው። ወጣቱ መምህራ ቤል እንግዲህ በከተማው እና በገጠሩ መካከል ያለው አከባበር እንግዲህ እንደየቦታው የተለያየ እየሆነ የመጣበት ዘመን ላይ ደርሰናል። የከተማው ከባህላዊ ወጣ እያለ ዘመናዊነትም እየተጫነው እንደሆነ እያነሱ የሚተቹ ሰዎች አሉ። አዲሱ ትውልድ የዚህን ባህል ባህላዊ ወይም ታሪካዊ ዳራ ሳይለቅ ለቀጣዩ ትውልድ የሚያስተላልፍበት መላ መበጀት አለበት ብለው የሚመክሩም አሉ። በዚህ ዙሪያ ያለው ሀሳብ ምንድን ነው? እርስዎ ደግሞ በተለያዩ ቴክኖሎጂ መንገዶችም ባህላዊ እና ሃይማኖታዊ ጉዳዮችን ለወጣቶች ለማስተላለፍ ስለሚጥሩ ከዚህ ጋር በተያያዘ ምን ሊደረግ ይገባል ብለው ያስባሉ? ምን መደረግ አለበት? ማንኛውም ያው፣ ሁሉም ኢትዮጵያዊ ይሄ ነገር ትውፊት ነው፣ እንደገና ባህልም ነው፣ እምነትም ነው። ኢትዮጵያ ውስጥ ደግሞ ያው እንደምናውቀው ባህል፣ እምነት፣ ትውፊት እነኚህ ነገሮች አብረው ተያይዘው የሚሄዱ ተደጋግፈው የሚሄዱ ነገሮች ስለሆኑ ወጣቶች ይህንን በማድረጋቸው ማንነታቸውን መግለጻቸው ነው። እግረ መንገዳቸውን ደግሞ ይህንን በማድረጋቸው የክርስቶስን አምላክነት ወይም ደግሞ ይሄ ሃይማኖታቸውንም እያጠበቁ የሚሄዱበት መንገድ ነው። ስለዚህ ሰው ማንነቱ እምነቱ ይሄ ኢትዮጵያዊነቱን ማጣት የለበትም የሚልም አስተሳሰብ ስላለ ምን እያደረግን ነው? በየሰንበት ትምህርት ቤቱ ባሉት በየአጥቢያው በየሰንበት ትምህርት ቤቱ የቡሄ መዝሙሮችን በሚል ስያሜ ባህላዊውንም መንፈሳዊንም የያዘ በያዘ መልኩ ከባህልም ሳይወጣ ይሄ በጣም ይሄ ሉላዊነት ወይም ዘመናዊነት የምንለው ነገር በጣም ያልተካተተበት ነገር ሆኖ ግን በተቻለ መጠን ጅራፍ፣ ጥሩምባ እንዲሁም ነጭ ባህላዊ ልብሶችን በመልበስ በማስለበስ ሰንበት ተማሪዎችን በማሰልጠን በየቤቱ እየሄዱ ይሄንን ትውፊት በተለይ ከቤት ለማይወጡ ልጆች እንዲሁ ባህሉ ምንነቱን ለማያውቁት ወጣቶች በተወሰነ መልኩ ለማንጸባረቅ ስልጠናውን ሰጥተን ይህንን ዝማሬ እየዘመሩ ቡሄ በሉ ቡሄ በሉ የሚለውን ልጆቹ ሁሉ የሚል ግጥም ተሰጥቶ የእኛማ ጌታ ያለም ፈጣሪ የሰላም እያለ የሚወርድ ግጥም አለ እና ያንን እየዘመሩ እንዲ የቡሄም ወይም ደግሞ የደብረ ታቦርን ምስጢር እየሚገልጽ ሀሳብ ያለው ግጥም ተካቶበት ይሄንን ስልጠና ሰጥተናቸው በየአጥቢያው እየወጡ እያሳዩ ነው የሚገኙት። ስለዚህ በመላው ዓለምም የሚገኙት ኢትዮጵያውያን ወጣቶች ይሄንን ነገር ያው እንደ ኢትዮጵያ ባይመችም አትሊስት በሚችሉት በአጥቢያቸው ባለው በየቤተክርስቲያናቸው ይህንን ዝማሪያ አጥንተው በሚገባ የቡሄን ወይም ደግሞ የደብረ ታቦርን በዓል፣ በደማቅ ሁኔታ ያከብራሉ ብዬ አምናለሁ። ይሄንን ይሄም ተለምዶ ከር በተሻለ መጠን እንዲያከብሩ እንደው ጠይቃለሁ። እጅግ በጣም አመሰግናለሁ መምህር አቤል ተስፋዬ። ስለ ቡሄ በዓል ስለ ደብረታቦር በዓል ታሪካዊ አመጣት እንዲሁም ደግሞ ስለ ይዘቱ ይዘቱ ለወጣት አድማጮቻችን ስላጋሩልን በእጅጉ አመሰግናለሁ። መልካም በዓል ይሁን ለውት። መልካም ምሽት ይሁን ለውት። አሜን አሜን። እኔም አመሰግናለሁ፣ ከልብ አመሰግናለሁ። ለዛሬው እለት እንግዲህ አድርጋችሁ ስላቀረባችሁኝ፣ እንዲሁም ስለ በዓሉ እንድንዋይ ስላደረጋችሁ ጥሩ ጊዜ አሳልፈናል። አመሰግናለሁ፣ እግዚአብሔር ይስጥልኝ። ቀደም አዲስ አበባ አቅራቢያ የሚገኘው የደስታ መንደር ከፊስቶላ ህመም ያገገሙ ሴቶች ቀጣይ ህይወታቸውን ለመምራት እንዲያስችላቸው ስለሚሰጣቸው የስነ ልቦናና የስራ ፈጠራ ስልጠና አቅርበን ነበር። ይህንን ዘገባ ያደረሰን ኬኔዲ ባተ በድጋሚ እናቀርበዋለን። ከአዲስ አበባ 17 ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቅ አካባቢ የሚገኘው ደስታ መንደር በሀምሊን ፌስቱላ ሆስፒታል ስር የሚገኝ የመልሶ ማቋቋም ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በሀምሊን ፌስቱላ አምስት ማዕከላት ሕክምና ያደረጉ ሴቶች የስነ ልቦና ሕክምናና የስራ ክህሎት ስልጠና የሚያገኙበት ስፍራ ነው። በአረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ እያሉ ካገኘዋቸው ሴቶች መካከል የሆነችው ከደቡብ ጎንደር ፎገራ መምጣቷን የ የምትገልጸው የ37 ዓመቷ መልካም ታከለ ትገኛለች። ሀምሌ ከሚባለው ሐኪም ቤት ከባህር ዳር ነው የታከምኩ። እግዚአብሔር ያቆያቸው ማየንም ብትሞትም ነሷን ይማረው። ከብዙ ችግር እኔ በሶስት ወሬ ነው የታከምኩ። የተሰራ ሶስት ዓመቴ ነው። በወሊድ የተነሳ ነው። ስብሰባ አለ፣ ስልጠና አለ ስንባል እንዴት ያንን መከራ አላቃነ። በእሷ ስብሰባ ከተባለ አንቀርም እያለን ነው በየሀገራችን የመጣን ደሮነኝ የምሰለጥን። አሁንም ቢሆን ከሀገሬ ላይ ደሮችም በስነ ስርዓት ተጠባብቄ ህይወቴንም ለመቀየር የማየንም እርስት ለማነሳሳት ነው ሙከሬ። እኔ ያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም የምትለው የአንድ ልጅናት የሆነችው መልካም ፊስቱላን ስለመከላከል ለአካባቢዋ ነዋሪዎች በምታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች። እግዚአብሔር ተመስገን። እኛ በሶስቱ ወራችን ድነናለን። እኔ ማዝም 20 አመት፣ 25 አመት ስንት እህቶቻችን፣ እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው እናት አባት እየጠላቸው ትዳራቸው ጥሏቸው እየሄደ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንቱን ስንት ወዳጄ ነው ብዬ የቀረብኩት ሰው የጠለኝ ሰዓት አለ። ለእለት አላሳከመኝም። ባሌ ሀብቴን ቀምቶ ትዳሩን ይዞ ነው የቆየኝ፣ እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው ምክንያቱ። ለምን ያለ እድሜ ጋብቻ ይቅር ግርዛት የሚገረዘውን ባህላዊ ዝም ብሎ አስገድዶ መድፈር የሚሆነውን አሁንም እቅድዬ በቃ ከቤት ታሽገው እንዳይሞቱ ለማስተማር እቅዳለን። አገራችን ለምን እንደደነቆረ ይቀራል? አገራችን ለምን እንዴት በሽተኛ ሁኖ ይቀራል? እስመሳችን ለምን አንማማርም? እስመሳችን ለምን አንተዛዘብም? ለምን ሴቶች ቁልቁል እንደፋለን? እስከዛሬው ሳይማር ህዝባችን ሳይማር የተደፋ ከሀዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ እመቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች በአደገኛ ሚጥ ፔስት ላጋጠመኝ ያጋጥመኝ እኔ አላውቅም ነበረ ይሄን ህክምናውን አላውቅም ከዛ በፊት ስምንት ወር ተቀምጫለሁ እኔ ቤት ላይ እያለቀስኩም ባለቤቴ በሀይል ነው ወደኛል ያንከባክ ከዛ ታከምኩ ዳንኩ ከዳንኩ በኋላ አራት አመቴ ነው። በአራተኛ አመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀበሌ ነበር ሲመጣ። ደግሞ አሁን ይህ ስልጠና በጣም ምቹ ስልጠና ነው። በጣም በጣም ያላወቅኩት ነገር ሁሉ እያወቅኩ ለላቀ ህይወት አሁን ዶሮ ተምሬ ሄጄ ዶሮም ነበረ፣ ዶሮ ነበረ እንደዚህ አይደለም። ያላወቅኩት ብዙ ነገር አውቅያል እኔ ለእኔ ብቻ አይደለም ለአካባቢ ሁሉ እውቀቴ ይጠቅመኛል ብዬ ሰራለሁ። ሁሉንም ነገር ሰራለሁ። በልጅነታቸው ባጋጠማቸው የፌስቱላ ህመም ምክንያት ሕክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልደው ለመሳመም ያልበቁት ታቦት በላቸው ጉዳቱን በራሳቸው ላይ አይተዋልና ሌሎች የፌስቱላ ታማሚዎች ሕክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ። ስብሰባ ላይ እየወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ፣ ያሳክማለሁ የማያደር አለብኝ እናታች ናት። ወደ አራት ሰዎች ባህርዳር አምጥቼ አስገብቼ አምባሳደርነት ተሾሜ እነሱን አሰልጥኛለሁ እንትን ብያለሁ አሳክም ያለሁ ታክመው ሀገራቸውን ገብቶ ዛሬ እያመሰገኑ ነው ያሉ። አራቱ ሁላ እድሜያቸው ከ50 እንደሚልቅ የሚያውጉት ታቦት ስለሚወስዱት ስልጠና ደግሞ ይህን ይላሉ። አሁን በዶሮ እርባታ እየሰለጠነ ነው ያለ ያሉትም አሰልጣኞችም ጥሮይ ናቸው፣ እያካፈሉነ ነው እኛም እውቀት እየወሰድን ነው ከደነዛ፣ ያው ለመስራት ነው ቅዳችን ማለት ነው። ወይዘሮ ትዕግስት አማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች። አሁን ላይ በዚህ ግቢ ውስጥ ሰባ ሶስት የሚሆኑ ሰልጣኞች አሉን። ከሀረር፣ ከይርጋለም፣ መቱ፣ ባህርዳር ሴንተራችን ወደዚህ ይላካሉ። ሰልጥነው ደግሞ ወደ መጡበት ይመለሳሉ ማለት ነው እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፊስቱላ ታካሚዎች መሆናቸው ምንም አይነት የገቢ ምንጭ የሌላቸው ለመስራት ፍላጎት ያላቸው ወይም ደግሞ ሲሰሩ ራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለነው። በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ፣ የራሳችንም ዴይሪ ፋርም አለን ወተት ልማት እንትን እሱንም አብረው ጎን ለጎን ማስጌድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይህንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ ውመን ሶፒ ኢንተርናሽናል ይባላል። እስካሁን ባለው በአንድ አመት ውስጥ ሁለት መቶ አስራ አምስት ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከነዚህ ውስጥ የተወሰኑቱ የመነሻ ስራ ማስጀመሪያ ብር ያገኙ አሉ። ሌሎቹም ደግሞ መንገድ ላይ ነው ማለት ነው። ገና አልጨረስንም። እየሰራ ነው ያለ ነው። ከሁለት ሺ አስራ ሁለት ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት። በተለያዩ ሀገር በቀል እጽዋት የተሸፈነውና በአእዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስታወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞቹ ይገልጻሉ። በአስራ ሰባት አመቷ በሐምሊን ፌስቱላ ሆስፒታል ሕክምና ማድረጓን የምትገልጸው የሰላሳ ስድስት አመቷ ጥሩ ማዕድ ሞላ ደግሞ የስራ ዕድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች። አድማጮች የዚህ ሙሉ ዘገባ በዌብሳይታችንና በማህበራዊ ድህረ ገጾቻችን ላይ ታገኛላችሁ። ለዛሬ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም፣ ደህና ደሩ። I'm <laughs>